እናንተ ይሁኑ ጋቢና ቪኦኤ የጀመረ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የቤት ኪራይ ከፍሎ ትራንስፖርት፣ ሌሎች ነገሮችን የሚያስፈልጉ ነገሮችን አድርጎ ለመኖር ከአቅሙ በላይ ሆኗል። አሁን ያው ድሮ ድሮ ግን የኑሮ ሁኔታው እንደ ማንኛውም ኢትዮጵያዊ እኛ ላይም ጫና አድርጓል፣ አሳርፏል ማለት ነው። የኢትዮጵያ ቋሚ ወርሃዊ ደሞዝ ያላቸውና ዝቅተኛ ተከፋይ ነዋሪዎች በየጊዜው በሚጨምረው የዋጋ ንረት በእጅጉ እየተፈተኑ እንደሆነ ይሰማል። በጉዳዩ ላይ የሚያተኩር መሰናደው በምሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩ እመራለሁ። የዛሬ አቀናባሪያችን ብርሃን ይሉናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ኢትዮጵያ ቋሚ ወርሃዊ ደሞዝ ያላቸውና ዝቅተኛ ተከፋይ ነዋሪዎች በየጊዜው በሚጨምረው የዋጋ ንረት ምክንያት በእጅጉ እየተፈተኑ እንደሆነ ይሰማል። ምሁራን የብር የመግዛት አቅም በየጊዜው እየተዳረከመ መምጣቱ ቋሚ ወርሃዊ ደሞዝተኞችን በኑሮ ውድነቱ እንዲፈተኑ እንዳደረጋቸው ይናገራሉ። በዚሁ ታሳቢነት መንግሥትም የደሞዝ ጭማሪ ሊያደርግ እንደሚገባ ይመክራሉ። መንግሥት በበኩሉ ለሰራተኛው የሚደረግ የደሞዝ ጭማሪ ለወደፊቱ የሚታይ ጉዳይ እንደሆነ በተደጋጋሚ ሲናገር መቆየቱ ይታወሳል። አስማማዊ ነው። በጉዳዩ ላይ ቀጣዩን ዝግጅት አጠናክረዋል። በአዲስ አበባ ከተማ በመንግስት ሥራ ውስጥ ተቀጥሮ እየሰራ የሚገኘው አቶ ባባይ ዘመንም በየቀኑ እየጨመረ የመጣው የዋጋ ንረት እየፈተናቸው ከሚገኙ ቋሚ ወራዊ ደሞዝተኞች መካከል ነው። ከጊዜ ወደ ጊዜ ያለው የኑሮ ውድነት የኑሮ ጫና ከመቶ ፐርሰንት በላይ በሚባል ደረጃ እየጨመረ ነው ያለው እና እጅግ በጣም አስቸጋሪ ነው። በተለይ እንደ አዲስ አበባ ያው የመንግስት ሰራተኛ ተከራይቶ ነው የሚኖረው ራሱ የሆነ ነገር የለውም። ስለዚህ የቤት ኪራይ ከፍሎ፣ ትራንስፖርት፣ ሌሎች ነገሮችን የሚያስፈልጉ ነገሮችን አድርጎ ለመኖር ከአቅሙ በላይ ሆኗል። አሁን ያው ዞሮ ዞሮ ግን የኑሮ ሁኔታው እንደ ማንኛውም ኢትዮጵያዊ እኛ ላይም ጫና አድርጓል አሳርፏል ማለት ነው እና ይሄ ይታወቃል፣ ኦብቪየስ ነው መንግስትም ያውቋል። ስለዚህ ምናልባት እንግዲህ ወደፊት የሚለወጥ ነገር ካለ እናያለን። ነገር ግን አሁን ከረንትሊ ያው የኑሮ ጫናው ተጎጂ የመጀመሪያ ቁጥር አንድ ያው የመንግስት ሀብተኛ ነው ማለት ነው። የሁለት ልጆች እናት የሆኑት ሌላ የከተማ ኗሪ ወይዘሮ አብዮት ሀብቴ የከተማ አስተዳደሩ ባዘጋጀው የሴፍቲኔት ፕሮግራም ተደራጅተው እየሰሩ እንደሆነ ይናገራሉ። ይሁንና አሁን በሚከፈላቸው 1ስት00 ብር ደሞዝ የዋጋ ንረቱን ተቋቁመው ቤተሰባቸውን ለማስተዳደር የማይችሉበት ደረጃ እንደደረሱ በምሬት ይናገራሉ። እነኛ በጣም ከባድ ነው። በቃ ከአቅማችን በላይ ነው። አንድ ሺ ስምንት መቶ ብር ነው የሚከፈለኝ። ሁለት ሴት ልጆች አሉ ራሴን የማሳደጋቸው እንደው ይሄ መንግስት እንትን ምገባው አይኖርማ፣ ጨራሽ በቃ በጣም ችግር ነበረ። በጣም ከምንም በላይ ማለት ነው። እዛ ቁልምሳ ቁርስ ይበላሉ። እኛ ደግሞ ያው እንደምታዩው ምሳምቁርስ እንፈልጋለን፣ ግን ያቺ አትበቃንም። በቃ እንደምንም ብለን ወር እናድርሰው ምንለው ወር አይደርስም። አንድ ኪሎ ጤፍ መካከለኛ ማለት ነው ትንሽ እንትን ያለው መቶ ሀያ ብር ነው ምንገዛው። አንድ ኪሎ ውድ ነው። በቃ እንጃ እግዚአብሔር እንደው በራሱ ጊዜ ያብርድልን እንጂ በጣም ከኛ ጋር መሄድ አልቻለም። አዲስ አበባ በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተም የብር የመግዛት አቅም በየጊዜው እየተዳከመ መቀጠል ቋሚ ወራዊ ደሞዝተኞች በኑሮ ውድነቱ እንዲጎዱ ማድረጉን ያስረዳሉ። እነሱ የሚያገኙት የገንዘብ መጠን ከጊዜ ጊዜ ቋሚ ነው ወይም ፊክስድ ነው፣ አልተለወጠም ነገር ግን የዛ ገንዘብ የመግዛት አቅም ደግሞ ከዋጋ ንረቱ ጋራ በተገናኘ እጅግ በጣም አዘግዝቋል ስለዚህ የዛሬ ዓመት በመቶ ብር ይገዙት የነበረ የፍጆታ እቃ እና ዛሬ መቶ ብር ምን ያህል ይገዛል ተብሎ ሲታሰብ የዛ መቶ ብር የመግዛት አቅሙ በዋጋ ንረቱ ጋር በተገናኘ እጅግ በጣም ስላዘቀዘቀ ወይም ስለቀነሰ ትናንትና ጠቀሙት የነበረውን ያህል ፍጆታ እንኳ ዛሬ መጠቀም አይችሉም። ስለዚህ ገቢያቸው ቋሚ ከሆነና ካልጨመረ የዋጋ ንረት በኖረ ቁጥር የሚጠቀሙት የፍጆታ ብዛትና መጠን እንደ ሁሌው አይሆንም፣ እየቀነሰ ይሄዳል። ለምሳሌ ምሳና አራት ቁርስ ይበላ የነበረ ሰው ዛሬ ምናልባት ቁርስና አራት ብቻ ሊሆን ይችላል የሚበላው፣ ምሳ መብላት ስለማይችል ከምሳ እንጀራ ይበላ ከነበረ አሁን ዳቦ ሊሆን ይችላል የሚበላው። ሌላውን ነገር ትተነው ነው። በዕለት ተዕለት የፍጆታ ዕቃዎች ላይ ብቻ ያለው የዋጋ ጭማሪ ትናንት ይጠቀመው የነበረውን ያህል ፍጆታ ዛሬ እንዳይጠቀም ያደርገዋል። ስለዚህ የቋሚ ገቢ ያላቸው ሰዎች መንግስት ሰራተኛ የሆኑ ሰዎች ከዋጋ ንረቱ ጋር በተገናኘ እጅግ በጣም በከፍተኛ ደረጃ ኢትዮጵያ ውስጥ እየተጎዱ ያሉ እነሱ ናቸው። ከዚህ የተነሳ ብዙዎቹ አይተን፣ እዚህም እንደምናየው የመንግስት ሰራተኛ እየለቀቁ የመንግስትን ስራ እየለቀቁ በግል ስራ ላይ ሲሰማሩ፣ በታክሲ ሹፌርነት ሲሰማሩ እናያለን። ወይም በሌላ መንገድ ኑሮውን የሚደጎም ካልሆነ መስተጋል በቋሚ ገቢ ኑሮን መደጎም አሁን እጅግ በጣም ፈታኝ የሆነበት ወቅት ላይ ደርሷል። የአሜሪካ ድምጽ በጉዳዩ ላይ ያናገራቸው የኢትዮጵያ ሰራተኛ ማኅበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ማኅበራቸው በመንግስት ሥራ ውስጥ የሚገኙትን ሰራተኞች እንደማያካትት ገልጸዋል። ዝቅተኛ ተከፋዮችና ቋሚ ወራዊ ደሞዝ ያላቸውን የግል ተቋማትና በኢንዱስትሪ ፓርኮች ላይ የሚሰሩትን አስመልክቶ በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት ምክረ ሀሳብ ማቅረባቸውን አቶ ካሳሁን ፎሎ ይናገራሉ። ስራ ግብር እንዲቀነስ የስራ ግብር መነሻው ስድስት መቶ ነው። ከስድስት መቶ በታች ያለው ደሞዝ ነው ከግብር ነጻ የሚሆነው ስለዚህ ይሄ ዝቅ ስላለ ከፍ እንዲል ጠይቀናል። እንዲሁ አጠቃላይ እዛ ውስጥ ብዙ ነገሮችን አንስተናል። የስራ ግብር ላይ የትኛው ይሻሻላል የምለው በምን መልኩ ምለው አንዱ መነሻው ወደ ላይ ከፍ ይበል ነው። ሌላው እነዚህ መነሻ ከፍ ሲሉ ሌላውንም ይዞ ስለሚሄዱ፣ ለምሳሌ ሰላሳ አምስት ፐርሰንት የምቆረጥባቸው አሉ። የእነሱንም ወደ ላይ ስለምገፋ ከታች ብገፋ ቢያንስ ለኑሮ ድመቱ ይሄና ይሄ ብቻ ነው ላይሆን ይችላል። ግን የተወሰነ ነገር አንድ ቀን ዳቦ መብላት ትልቅ ነገር ነው ከሚል ይህን አንስተናል። የኑሮ ውድነቱ በመንግስት ሰራተኞ ላይ የፈጠረው ጫና በአገልግሎት አሰጣጡ ላይ ሊኖረው ስለሚችለው ተጽዕኖ የአሜሪካ ድምጽ ያናገራቸው የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ስመኙ ቤ ሁሉንም የሚመለከት እንደሆነ ጠቅሰው በጉዳዩ ላይ የተለየ ምላሽ እንደማይሰጡን ገልጸውልናል። ዶክተር ሰዋለ እንደሚሉት ግን የኑሮ ውድነቱ በመንግስት ሰራተኞ ላይ የፈጠረው ጫና በአገልግሎት አሰጣጡ ላይ በሚታዩ እንደ ሙስና ባሉ ህገወጥ ተግባራት መታየት እንዲጀመረ ይጠቁማሉ። ሰርቪስ ወይም አገልግሎት የሚሰጡ ተቋማት ውስጥ ያሉ ሰራተኞች በተለይ መንግስት መስሪያ ቤት ላይ እየታየ ያለው ከፍተኛ የሆነ የሙስና ዝንባሌዎች ይታያሉ። በየትኛውም አገልግሎት የእጅ መንሻ ካልሰጠህ የማይሰራበት ነባራዊ ሁኔታ ላይ ተደርሷል። ስለዚህ በአንድ በኩል ሙስናን ያበረታታል። ከታች ጀምሮ እስከላይ ከመዝገብ ቤት ጀምረ የእጅ መንሻ ካልሰጠህ ስራ የሚሰራልህ ወይም ደግሞ ጉዳይህን ማስፈጸም ማትችልበት የመንግስት ቢሮክራሲ እየሆነ መጥቷል። እንደ ልምድ መንግስት ላለፉት አምስት ዓመታት ይህ ነው የሚባል የደሞዝ ጭማሪ አላደረገም የሚሉት ዶክተር ሰዋለም የኑሮ ድን ጫናውን ለማቃለል የሚያስችል የደሞዝ ጭማሪ ማድረግ እንዳለበትም ያመለክታሉም። ደሞዝ ጭማሪን በተመለከተ ደሞዝ ማልጨምረው ዋጋ ንረትን ያባብሳል በሚል ጀስቲፊኬሽን ነው። እኔ ዋጋ ንረቱ እስካለ ድረስ ማህበረሰቡ ወይም ደግሞ የቋሚ ገቢ ያለው ሰው ደግሞ በአግባቡ ያን የዋጋ ንረት ሊሸከምለት የሚችል የገንዘብ መጠን በደሞዝ ጭማሪ መልክ ማግኘት አለበት። አንዱ ዋጋ ንረቱን የሚያንረው መንግስት በመንግስታዊ ሚዲያዎች የሚያደርገው የማስታወቂያና የፕሮፓጋንዳ ስራ ነው። ደሞዝ ተጨመረ የሚለው ዜና ጀምሮ በተደጋጋሚ ማህበረሰቡ ላይ የሚሰሩ የሚዲያ ስራዎች ናቸው ገቢያውን ዲስቶርት የሚያደርጉት እና የደሞዝ ጭማሪ ሲደረግ ባለው በመንግስት አሰራር እናንትን ውስጥ ቢደረግ ያን ያህል በሚዲያ ባይጮህ ኢፌክቱም ያን ያህል ላይሆን ይችላል። ስለዚህ በተለያየ ምክንያት በውጭ ምንዛሬ እጥረት፣ በነዳጅ እጥረት፣ የአቅርቦት እጥረት፣ የፍላጎት መጨመር የሚያመጣቸው የዋጋ ንረቶች እንደተጠበቁ ነው። ይሄን ሊያሟላ በሚችል መንገድ፣ የማህበረሰቡን ኑሮ ሊደጉም በሚችል መንገድ የደሞዝ ጭማሪ መደረግ አለበት። እዛ ላይ በጣም ዳተኝነት አለ። የነዳጅ ድጎማ መነሳትን ጨምሮ ሌሎች ለዋጋ ንረት አባባሽ የሆኑ ውሳኔዎችን ለመቆጣጠር በሚል የወጡ ፖሊሲዎችን መንግስት ውጤታማነታቸውን መልሶ ሊያጤናቸው እንደሚገባም ዶክተር ሰዋ አላባት ያሳስባሉ። ባለፈው ሰኔ መጨረሻ ከስተኮች ምክር ቤት የደሞዝ ጭማሪ አስፈላጊነትን አስመልክቶ ጥያቄ የቀረበላቸው የገንዘብ ሚኒስትሩ አቶ አህመድ ሺዴም ለወደፊት በሂደት የሚታይ ነው ሲሉ ምላሽ መስጠታቸውም ይታወሳል። በመንግስት ስራ ውስጥ ያሉት አቶ ባባይ ዘመነ ደግሞ ከደሞዝ ጭማሪው በላይ መንግስት የዋጋ ንረቱን በዘላቂነት ለመቆጣጠር ቢሰራ የተሻለ ሁኔታ ሊፈጥርላቸው እንደሚችል ያምናሉ። የኑሮ ውድነትን የሚያረጋጋ የራሱ የሆነ የኢኮኖሚክ ፖሊሲ ቀርጾ የሚያስተካክልበት መንገድ ቢኖር ደስ ይለኛል። ማለት በየጊዜው በቃ የማይጨምር ነገር የለም፣ ሃይ የሚልም የለም። በቃ አይ ዋጋ ጨመረ፣ ኑሮ ጨመረ የተባለ ነጋዴዎችም፣ እያንዳንዱ ታዲያ በቃ ከእጥፍ በላይ ነው የሚጨምረው እና ይህን እንኳን ማረጋጋት ማስተካከል የሚችል ስርዓት ሊዘረጋ የተሻለ ይሆናል ብዬ ነው ማስበው እንጂ ደሞዝ መጨመሩ አሁንም ያው ነው። ተጨመረ ማለት አሁንም ከዛ በላይ ይጨምራል ማለት ነው እና ያክል መፍትሄ ነው። በኢትዮጵያ በአሁኑ ወቅት ቋሚ ወራዊ ደሞዝተኞች፣ የመንግስት ሰራተኞች ከ2.2 ሚሊዮን በላይ እንደሆኑ የፌዴራል ሲቪል ሰርቪስ ኮሚሽን መረጃ ያሳያል። የዋጋ ንረቱን አስመልክቶም በመስከረም ወር የተመዘገበው አጠቃላይ የዋጋ ግሽበት 28.3 በመቶ እንደሆነ የብሔራዊ ስታቲስቲክስ አገልግሎት መረጃ ያሳያል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማውን ለቀደመው ዘገባ እናመሰግናለን። አርት ባይ አሹ በኮቪድ-19 ወረርሽኝ ወቅት በሳሊና አሸናፊ ከበደ የተጀመረ የስዕልና የግራፊክስ ጥበብ ስቱዲዮ ነው። አሸናፊ በስራው በማደግ ላይ ያለ የሙሉ ጊዜ ሰዓሊ ይሆናል። በአሁኑ ሰዓት በአቢሲኒያ የስነ ጥበብ ትምህርት ቤት ደግሞ መምህር ነው። የደንገረመው ከአሸናፊ ከበደ ጋር የነበራት ቆይታ በመቀጠል ይቀርባል። በጣም ነው የማመሰግነው ለዚህ ቃለ መጠየቅ ፈቃደኛ ስለሆንክ እንግዳችን ስለሆንክ እስኪ ራስህን ማንነትህን አስተዋውቅልኝ። እኔም አመሰግናለሁ። ስሜ የአሸናፊ ከበደ ይባላል። ሁልታየም የምሰራበትን ሰልፍ ማስተሪ ይባላል። እስቲ ሰልፍ ማስተሪ ወይም ደግሞ ራስን መግዛት የሚለው ነገር በግርድፉ ሲተረጎም እንደዛ ነው እና ምንድን ማለት ነው? ምን አይነት ስራዎች ናቸው እንደዛ የሚባሉትስ እንዴት እንደተጀመረ የዚህ አሰራር ሁኔታ ሂደቱ ከመጀመሪያ ጀምሮ ዳስፈዳሽ በመጀመሪያ ይህን ስራ እንዲሰራ ያነሳሳኝ ወይ ኮሮና ታይም ላይ ነው የጀመርኩት። ፒ ተመራቂ ተማሪ ነበር ያን ታይም ላይ እና ላይክ በመሀል ይቋረጣል በኮሮና ምክንያት ክላሳችን ሶ ያቆምበት ደግሞ ታይም ልክ ይሄ ኮንሰፕቹዋል ክላስ ሀሳብን ወደ ስዕል ማምጣት የሚለው ጊዜ ላይ ነበር። ኮሮና ያቋረጠል ና እሱን በማስብበት ታይም ያው ክላሱ ይቋረጣል በኮሮና ታይም ወደ ክፍለ ሀገር እሄዳለሁ ማለት ነው እና ረዥሙን ታይም ማሳልፈው ብቻዬን ነበር። ዛን ታይም ወደ ክፍለ ሀገር ሄጂ ትንሽ ነጻ ለመሆን እየሞከርኩ ነበረ እና ያን ታይም ላይክ ብቻዬን ስለነበረ ማሳልፈው ወደ ውስጥ መመልከት ይሄ ራሱ ማየት ብቸኝነት ይሄ ግርግሩ ምናምን ነገር ስለቆመ ማነኝ ምንድነኝ ይሄ የማንነት ጥያቄ መነሳት ነገሮች መጠየቅ ጀመርኩ ማለት ነው እና በአንድ ሰው ውስጥ ያሉ የተለያዩ ማንነቶችን ቼክ ማድረግ ጀመርኩ። በራሴ መመልከት ጀመርኩኝ። በእኔ ውስጥ ያሉ የተለያዩ ማንነቶች መመልከት ጀመርኩ ማለት ነው እና እነዚህ ማንነቶች መመልከት ሲጀምር የምንተሰማኝ ድጋሜ መገንባት ፈለኩ ማለት ነው። እነዚህ ማንነቶች በየራሴን ፊገር በመውሰድ ጨርቅ የለበሱ ማንነታቸው አይታይና ሚድ የሆኑ ሰዎችን አንድ ቦታ ተቀምጠው አንድ ቦታ የተቀመጡ የሚመስሉ ሰዎች መስራት ችለን። ይህ እንግዲህ የተጀመረበት ሁኔታ የት ነበር የምትማረው? አጀማመርህን ነበር ስነ ጥበብ ትምህርት ቤት ስልገባ የቻልኩት ያለን በሰፈራችን አራዳ ጊዮርጊስ ተብሎ በሚታወቀው ቤተክርስቲያን የስዕል ትምህርት እንወስድ ነበረ። የቤተክርስቲያን የስዕል ትምህርት እሱ ነበረ የምሰራው። ከዛ በኋላ ያው ትምህርት ቤት ውስጥም የተለያዩ ስራዎችን በግል እንደ አንድ ስዕል የሚወድ ልጅ መስራት ጀመርኩ። ቀስ በቀስ ወደ አቢሲኒያ የስነጥበብ ትምህርት ቤት ገባሁ። ከዛ ደግሞ ወደ አለ እስኩል ፋይን አርት አለፈለገ ሰላም ወደሚባለው ትምህርት ቤት ፈተናን በመፈተን ከአቢሲኒያ ቀጥታ ወደ አርት ስኩል ገባሁ ማለት ነው። ብዙዎቹ አርቲስቶች የራሳቸው የሆነ ይሄንን ዘዬ ነው መከተለው። በቃ እኔን የሚገልጸኝ ይሄ ነው ወይም ደግሞ ልቤ ወደዚህ ይማረካል የሚሉት አላቸው። እና የአንተ የአሳሳል ዘዬ ምን አይነት ነው ትላለህ? የኔ እአስተሳል ዜቤ የሚባለው በተለምዶ ሲገራት ወይም ደግሞ የሰው ልጅ አካል በመጠቀም ይሄ ሙሉ ቁመናን በመስራት ነው ስራ ነው የምሰራው እና ደግሞ ሚሴድ ሚዲያ ይባላል። ሲልክ ስክሪን እና ከሰል ነው የምጠቀመው እና የተለያዩ ፕሪንቶችን ነው የምጠቀመው ሚክስ እያደረኩ ነው የምጠቀመው ማለት ነው። ይህንን ያሳሳል ዘይስ ልትመርጥበ የቻልክበት ምክንያት አለ? መጀመሪያ እንዳልኩት ሻሆነ ግራጁዌት ያደረግኩት በግራፊክስ ነው ፕሪንት ሜኪንግ ወይም ደግሞ የህትመት ስራ ላይ ነው እና ደግሞ ከሰል ብዙ ጊዜ ጥቅባችን የምናገኘው ነገር ነው እና ምቴችም ስንሰራ የተለያዩ ነገሮችም ስንሰራ ከሰል ይመረጣል። ቻርኮል ማለት ለድሮይንግ ካለኝ ፍቅር የተነሳ ቻርኮልን ከሲልክ ስክሪን ጋር በማድረግ ለምሳሌ ወደ ግራጫማ አይነት ከለር የሚያወጣ ነው ከሰል፣ ሲልክ ስክሪን ደግሞ በቀለሞች ነው ፕሪንት ማ ሆነ የሁለቱ ኮንትራ የኔን ሀሳብ ለ የተለያዩ ሀሳቦች አንደኛው ሬቶን ውስጥ ሆነው አንደኛው ደግሞ ሬቶኑን በመውጣት ያክለኛል ስላሰብኩ ለዛም ነው ከሰልና አሹ ስቱዲዮ በአካል ያለ ስቱዲዮ ነው ወይስ ማህበራዊ ሚዲያ ላይ ያለ ስቱዲዮ ነው? የሙሉ ጊዜ አርቲስት ነኝ ስትልስ፣ ሰዎች ያንተን ስራዎች እንዴት ነው ማግኘት የሚችሉት? የኢንስታግራም ሰሜን ስቱዲዮም ደግሞ የምሰራበት ስቱዲዮ ነው። የራሴ ስራዎች የምሰራበት ስራ ነው እንጂ እንዴት ነው ይሄ ኦፊሻሊ ስራ ማውጣበት ቦታ አይደለም። ስቱዲዮ ወደ አያት አካባቢ ነው የሚገኘው። በጣም ሙሉ ታይም እዛ ነው የማሳልፈው በብዛት። የሙሉ ጊዜ አርቲስት ሆኖ ህይወትን መግፋት ይቻላል ወይ? በደንብ ይቻላል። አዎ። እንዴት መሰለሽ ሙሉ ጊዜ ስቱዲዮ አርቲስት ስትሆኝ ሙሉ ሀሳብሽን ስራዎች ላይ ነው የምታደርጊው። ሙሉ ኢነርጂሽን ስራዎች ላይ ነው የምታደርጊው። ከስራዎች ጋር ብዙ ታይም ስለምታሳልፍ ስራሽን እንዴት ወደ ጥሩ ደረጃ ፊሊንጎች የተለያዩ ሀሳቦች ይመጣሉ በማጠብቂበት ሰዓት እና ያንን ለማውጣት በደንብ ይጠቅማል። ሙሉ ታይም ስቱዲዮ አርቲስት መሆን እና ስዕል ደግሞ በራሱ መረጋጋትን ይፈልጋል። ብዙም ታይም ስቱዲዮ ማሳለፍ ባትሰሪ፣ ራሱ ትንሽ ሰዓት ሰርተሽ ብዙም ታይም ስቱዲዮ ምታሳልፊ ከሆነ ስራሽ ላይ የምታመጪው ለውጥ በጣም ጥሩ ስለሚሆን ሙሉ ታይም እስኪ ዲ አርቲስት መሆን ለዚህ ይጠቅማልና ይቻላል። ደግሞ ከዚህ በፊት ኤግዚቢሽኖች ላይ ተሳትፈ ታውቃለሽ ወይ? የቅርብ ጊዜዎቹም ተለበልብስ ለምሳሌ አሁን በባለፈው በተዘጋጀው የእንጦጦ የስዕል ኤግዚቢሽን ላይ ተሳትፍሽ ነበረ። ለአድዋም ደግሞ በተካሄደው አብራክ ጋለሪ ቦሌ አካባቢ የሚገኘው እዛም ተሳትፍ ያለው አሁንም ደግሞ አምባ የሚባል አርት ጋለሪ አለ። እዛ ስራዎችን እዛ እያስገባው ነው የምገኘው ለኤግዚቢሽን የሚሆኑ ስራዎችን እየሰራ ነው የምገኘው እና አሉ የተለያዩ ቦታዎች ግን ቅርብ ጊዜ የተካሄዱት እነዚህ ናቸው። እንደ ወጣት እንግዲህ ገና ብቅ እያለ ወይም እየተንደረደረ እንዳለ አርቲስት ተግዳሮት ናቸው የምትላቸው ነገሮች ምንድን ናቸው? እንደ ጀማሪ አርቲስት ቤት ነው። በጣም ብዙ ቻሌንጆች አሉ። ለምሳሌ እኔም በጣም በብዙ ቻሌንጅ ውስጥ ማለኩት፣ ወዲያው ግራጅዌት እንዳደረግኩ ነበር ስቱዲዮ ያዝኩት። እናም ደግሞ ያው የስቱዲዮ ኪራይ አለ፣ ምን አለ፣ እነዚህ ነገሮች ደግሞ ለመሸፈን ያደረግኳቸው በራሴ የተለያዩ ሌሎች አክቲቪቲዎች አሉ። ለምሳሌ የምታውቂ ከሆነ አቢሲኒያ የስዕል ትምህርት ቤት አስተምራለሁ። አንድ እንደዚያ አይነት መንገድ ስቱዲዮውን ያግዙኛል ብዬ የማስባቸው ፓርታይም ስራዎች እሰራለሁ። የግራፊክስ ስራዎች ኮምፒውተር ላይ የሚሰሩ የመጽሐፍ ስራዎች እና እንደ ጀማሪ አርቲስት ስዕሉንም እየሰሩ የተለያዩ ሌሎች አክቲቪቲዎችንም ቼክ ማድረግ ጥሩ ነው። ቦታ ቦታ እስኪሄድ ድረስ ነገሮችን በጣም እናመሰግናለን። ከኛ ጋር ስለነበረ ቆይታ አመሰግናለሁ በጣም ጋቢና ቪኦኤ፣ ከአሜሪካ ድምፅ ይቀጥላል። ከሁለት አስርተ ዓመታት በላይ ትውልደ ኢትዮጵያንን በማስተባበር በምጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያን ማህበረሰብ አመታዊውን የርኅራሄ ምሽት ከሰሞኑ አከናውኗል። እሱን የተመለከተው ዘገባ በመቀጠል ይቀርባል። ከሁለት አስርተ ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ፣ ቨርጂኒያ። በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይህ ምሽት የርኅራሄ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያውያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለም ወርቅ ማም። የዛሬውን ምሽት ያው የምናዘጋጀው የርኅራሄ ምሽት ነው። በጣም ብዙ ቤተሰቦች ያሉን እርዳታ የሚያስፈልጋቸው፣ ስፖንሰር የሚያስፈልጋቸው እዛም ገብተህ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍም አዘጋጅተናል እና ዋናው ዛሬ አላማችን እነዚህ ወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ፣ መጠለያ እንዲኖራቸው፣ ምግብ እንዲኖራቸው በአጠቃላይ በቃ ኑሮን መግፋት እንዲችሉና ይህችን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው። የዛሬ 23 ዓመት የተመሠረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማህበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይተዋል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ሕይወታቸውን ሊቀየር ከሚችል የትምህርት ዕድል ሊራራቁ የነበሩ ወጣቶችን ከመልካም እድሎች ሲያገናኝ ስነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ። ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ጥሩ ፕራይቬት ስኩሎች በመክተት የትምህርት እውቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን ሶስት አራት አመቶች እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስ ጥናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሽፕ ፕሮግራም የተለያዩ ስቴት ያሉ ወጣቶች የሚያሳትፍ የአሁኑ አመት ያደረግ ነው እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር እያጣመርን ትምህርት እያስተማሩ እነዚህም ቋንቋ እንግሊዝኛ ያስተምሯቸዋል፣ እነዛም አማርኛ። አንድ ዲቫይስ አለ አራያ የሚባል የሰራው የካን አካዳሚ፣ እሱም የትምህርት ዲቫይስ ነው እና ከኪንደርጋርደን እስከ ኮሌጅ ሌቭል ያሉ ነገሮች የትምህርት አይነቶች የተጫነበት ነው። እሱን ስራ ላይ እያዋልን በትምህርት ልጆቻችንን እያጎለበትን ነው። የወገኔ እገዛ አድማስ በወጣቶች ትምህርት ላይ ብቻ ያነጣጠር አይደለም በተለያዩ ምክንያቶች ጎጆቸው የዘመመባቸው ቤተሰቦችን ማቀናት አቅመ ደካማዎችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዚደንት ያክላሉ። ሌላው ደግሞ እናቶችን፣ አባቶችን ራሳቸውን ብቁ ለማድረግ የስራ መስክ እያመቻቸንላቸው የቆዳ ጫማ ስልጠና፣ እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ፣ አሁን ደግሞ በዚህ ዓመት ደግሞ አዲስ ቦታ ተከራይተናል፣ ስድስት ኪሎ አካባቢ። እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን እያመቻቸን ነው። ለአዲሱ አመት በድምፃዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥለዋል። ተቋሙ በዚህ ዓመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልድ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። መሰሉ የሰብአዊ ድጋፍ ረብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፈቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የስነ ሕይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር የሰብአዊ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት። የእኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት ሰልፍ የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን። ያኤልቢሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር አጋር ፕሬዚደንት ናት። የሥነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግስትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማህበሩ አባላት መልካም ዕድሎችን እንደሚያስገኝም ትናገራለች። በዩኒቨርስቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ትልልቅ ሰብአዊ ተልእኮዎች እንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በምንመለከትበት ጊዜ ጠቅላላ ተልእኮ በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል። ሁለቱም ወጣቶች በምሽቱ ባየሁት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ ዓለምን የመፍጠር አቅማቸውን ሊጠቀሙበት ይገባል። ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምንጊዜውን በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ትስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምፃችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅሟለን። እኔ እንደማስበው ስለ ወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት ዓመታት የበዛ ለመግባባት ግጭ ውጥረትና የመቻቻል ጦት ተመልክተናል። በእኛ በወጣቶቹ ዘንድ የተመለከትኩት እጅ ግሩም የሆነ ነገር እርስ በርሳችን መግባባት፣ መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል። ድጋፍና ርብርቡ ምሽት ቀጥሏል። በድምፃዊትና ተወዛዋዥ ፋንተሽ በቀለ የሰለጠኑ ህፃናት ካሳዩት ድንቅ የውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ርብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምተዋል። ምስክርነቶቹ በውጭ ሀገር የሚኖሩ ኢትዮጵያውያን ርብርብ የብዙዎችን ህይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለመወርቅ ኢማምም ይህንን ያጎላሉ። የሚገርም የወገኔ የኢትዮጵያ ፋውንዴሽን አሰራር ኢትዮጵያውያን ኢትዮጵያውያንን እየረዱ ነው ያሉት። በዳያስፖራው ድጋፍ፣ በዳያስፖራው እምነት የእነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሀሳብ፣ በጉልበት በገንዘብ በእውቀት፣ በሁሉ ነገር እየረዱን ነው እዚህ የደረስነው እና ብቻችንን አይደለም። ይሄ የምታየው ሰው በሙሉ ቮለንቲሮቹም፣ ተጋባዦቹም ሁሉም በሚረዳን ነው በሰው ህይወት ላይ ለውጥ እያመጣን ያለ ነው እና የሚያስደስተው ምንድን ነው? ይሄ በትልቅ ግራንት ወይንም በሌላ ሀገር እርዳታ ሳይሆን ወገን ወገኑን እየረዳን ያለው እና ይሄ በጣም የሚያስደስትና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለ ነው። ዋነኛ ትኩረቱን ለወጣቶች ትምህርት ነክገዛዎችን ማድረግ፣ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማህበራዊ እና ምጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ የኢትዮጵያን ፋውንዴሽን የዛሬ 23 ዓመት በሰባት ጓደኛሞች የተመሰረተ ነው። በየዓመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለዓመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ባቱላ አሊ በሴቶች ላይ በማህበረሰቡ የተጣለውን እንቅፋት ችላ ብላ በኬንያ በሚገኘው ትልቁ ዳዳብ የፍልሰተኞች ካምፕ ውስጥ በሹፌርነት በማገልገል ላይ የምትገኝ ሴት ናት። የቪኦኤው አህመድ ሁሴን ከኬንያ የላከውን ዘገባ እንግዶ ወልዴ እንደሚከተለው አቀራብሮታል። ባቱላ አሊ ጋሪሳ አውራጃ በሚገኘው ዳዳብ የፍልሰተኞች ካምፕ ስራዋን የምትጀምረው በማለዳ ነው። በሾፌርነት ላለፉት 22 ዓመታት አገልግላለች። ባቱላሊ በማንኛውም የሥራ ቀን በሆስፒታል የሚገኙ ነፍሰ ጥሮችን ስትረዳ ወይም በመኖሪያቸውና ሌሎችም አካባቢዎች የሚገኙና በተመጣጠነ ምግብ ጦት የተጎዱ ህጻናትን ወይም ታዳጊዎችን ስትረዳ ትስተዋላለች። እርሷ እንደምትለው ኃላፊነቷ መኪና ከማሽከርከርም በላይ ነው። ከሀገር ዴር ፍልሰተኞች መጠለያ ወደ ጋሪሳ አውራጃ ስነዳ ነርስ ዤ ነው የምጓዘው። ምክንያቱም ነፍሰ ጡሯ የምትወልድ ከሆነ ጓንቴን አጥልቅ ይረዳለው የተወለደውን ህፃን ዤ አልጋውን አጸዳለታለው ካረጋጋውት በኋላ ወደ ሆስፒታል እንዳለው ባቱላ አሊ ላለፉት አራት ዓመታት ኢንተርናሽናል ሬስኪው ኮሚቴ ለተሰኘ የረድኤት ድርጅት ሰርታለች። በዚህ ሥራውም በፍልሰተኛ ካምፑ የሚገኙ በሺህ የሚቆጠሩ ሰዎች ንረድታለች። ባቱላ አሊ እንደምትለው ሹፌርነት ለወንዶች ብቻ ነው የሚለውን እምነትና ሌሎችም ማኅበረሰቡ ከደቀናቸው እንቅፋቶች ጋር ታግላለች። እነዚህ እንቅፋቶች ግን ይበልጥ እንድትበረታ እንዳደረጋት ትናገራለች። በርካታ ተግዳሮቶች ገጥሞኛል። ሙስሊም ያልሆኑ መሀንዲሶችን አመላልስ ነበር። ሰዎች ያንገላቱኝና ይሰድቡኝ ነበር። ሴተኛ ዳሪ እያሉ ድንጋይ የወረውሩብኝ ነበር። ግን ለእነርሱ አልትንበረከኩም። ስራዬን መስራት ቀጠልኩ። ለባቱላ አሊ ትልቁ ፈተና የመጣው ከቤቷ ነበር። የተዳራ ጓሯ የሽፌርነት ስራዋን አያከብርም ነበር። ስራውን እንድለቅ ይደበድቡኝና ይሰድቡኝ ነበር ግን ይሻላልኩም። ወደ ስራ ባቀናው ቁጥር ሴተኛ ዳሪ እያሉ ይሰድቡኝ ነበር እስከምንፋታ ድረስ። ያም ሆኖ እርሷ እንደምትለው በአምቡላንስ ሽፌርነት በመስራቷ እና የሰባት ልጆች እናት በመሆኗ ደስተኛ ነች። በስራዬ በጣም ደስተኛ ነኝ። ልጆቼን አሳድጌበታለው። ከስራው በማገኘው ገቢ እነሱንም ሆነ ራሴን አስተምሬበታለው። ባቱላሊ በዚህ አታቆምም። የወደፊት እቅዷ በነርስነት በመሰልጠን ህይወት አድን የሆነውን ሙያዋን ማሻሻል ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በቅንብሮ ደግሞ ብርሃን ኃይሉ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።